በአሁኑ ጊዜ በኢትዮጵያ የተፈጠረው ችግር መነሻው የዲሞክራሲ እጦት ነው ሲል አረና ለሉዓላዊነትና ለዲሞክራሲ ፓርቲ ስራ አስፈጻሚ ኮሚቴ ትናንት ባወጣው መግለጫ ተናገረ። የአረና ስራ አስፈጻሚ ኮሚቴ ባለፈው ሐምሌ አስራ ሶስትና አስራ አራት ካካሄደው ስብሰባ በኋላ ባወጣው መግለጫ የመገንጠልና ሀገር የመበታተን ጉዳይን እንደ ዋና የመፍትሄ አጀንዳ አድርገው እየተንቀሳቀሱ ያሉ ልሂቃን ህዝቡን ወደ ባሰ ችግር የሚከትነውና ሊያቆሙ ይገባል ብለዋል። እንዲሁም አሁን በኢትዮጵያ የተፈጠረው ችግር የብሔር ብሔረሰቦች ጥያቄ ጎልቶ በመውጣቱ ነው በማለት የብሔር ብሔረሰቦች መብትን ለመጨፍለቅ የሚደረገውን እንቅስቃሴ እንታገላለን ብሏል። ፓርቲው በስብሰባው ወቅታዊ ሀገራዊና ክልላዊ ጉዳዮችን መገምገሙን ጠቅሶ ሙሉጌታ አጽብሃ ከመቀሌ ተከታዩን ዘገባ ልኳል። በኢትዮጵያ ካለፈው ዓመት ጀምሮ የፖለቲካ ምህዳር ለማስፋት እስረኞች መፍታት፣ የፖለቲካ ፓርቲዎች በነፃነት እንዲሰሩ መጋበዝና ሚዲያዎች ነጻ ሆነው እንዲሰሩ ጅማሮ ቢኖርም ሁሉንም ያሳተፈ ፍኖተ ካርታ ያለው ሂደት ባለመሆኑ ዘላቂ ሊሆን አልቻለም ብሏል መግለጫው። በተለይ ፓርቲው በሚንቀሳቀስበት ትግራይ ክልል ህዝባዊ ስብሰባዎች ለማካሄድ ከመቀለ ከተማ ውጭ መንገላታት እንደደረሰበት ይገልጻል። በክልሉ የሀሳብ ነጻነት እንዳይኖር ማደናቀፍ አለ ያለው መግለጫው የትግራይ ህዝብ የሚያስተማምን ልማት ማስመዝገብ፣ ሰላምና አንድነት እንዲኖረው የተለያዩ ሀሳቦች በነፃነት ማንሸራሸር ሲችል ነው ብሏል። የአረና ትግራይ መግለጫ እንደሚያመላክተው በክልሉ በቅርብ ጊዜያት እየታየ ያለው የመገንጠል አስተሳሰብ እንደሚቃወምና የትግራይ ህዝብ ጥቅም የሚረጋገጠው በኢትዮጵያ አንድነት ነው ብሎ እንደሚያምን ጠቅሷል። በሌላ በኩል የብሔር ብሔረሰቦች ህልውና የሚፈታተን የጨፍላቂነት አስተሳሰብ ሊገታ ይገባል ብሏል። ስምንት የአቋም ነጥቦች የያዘው የፓርቲው መግለጫ በኢትዮጵያ ያለው ችግር የተፈጠረው ሀገሪቱን እያስተዳደረ ያለው ፓርቲ ለብዙ ዘመናት የቆዩ የህዝብ ጥያቄዎች ባለመመለሱ ነው። አሁን ያሉ ችግሮች ለመፍታት ሁሉንም የሚመለከታቸው የህዝብ ተወካዮች የተሳተፉበት ፍኖተ ካርታ ተዘጋጅቶ ተግባራዊ ሲሆን ነው ብሏል። መግለጫው ፓርቲው በፕሮግራሙ ከሚመሳሰሉት ክልላዊ ፓርቲዎች ጋር ለመዋሀድ የጀመረው ስራ አጠናክሮ እንደሚቀጥል አስታውቋል በመገናኛ ከፍተኛ ብዙሀንና ማህበራዊ መገናኛ የትግራይ ህዝብ ከሌሎች ህዝቦች ጋር ለማጋጨት የሚደረግ እንቅስቃሴዎችን እንደሚያወግዝ የገለጸው አረና በተለይ ለዘመናት አብረው የኖሩ የትግራይና የአማራ ህዝቦች ለማጋጨት እየተደረገ ያለው የኃይል እንቅስቃሴ መቆም አለበት ብሏል። ከአሁን በፊት የተፈጠረውን የዜጎች መፈናቀል በእርቅና መግባባት ሊፈታ ይገባል ብሏል መግለጫው። አረና በመግለጫው የመገንጠልና ሀገር የመበታተን ጉዳይ እንደዋና የመፍትሄ አጀንዳ አድርገው እየተ ሲንቀሳቀሱ ያሉ ልሂቃን ህዝቡን ወደ ባሰ ችግር የሚከትነውና ሊያቆሙ ይገባል ብሏል። እንዲሁም አሁን በኢትዮጵያ የተፈጠረው ችግር የብሔር ብሔረሰቦች ጥያቄ ጎልቶ በመውጣቱ ነው በማለት የብሔር ብሔረሰቦችን መብት ለመጨፍለቅ የሚደረገውን እንቅስቃሴ እንታገላለን በማለት ገልጿል። አሁን በኢትዮጵያ የተፈጠረው ችግር የዲሞክራሲ እጦት ያመጣው በመሆኑ ለወደፊት ዲሞክራሲ እንዲጎለበት የብሔር ብሔረሰቦች የአንድነት መብት የሚያከብር ማዕቀፍ ውስጥ እንታገላለን ብሏል። መግለጫው ለአሜሪካ ድምጽ ሙልጌታ አጽባሃ መቅለም